ये बहाल मित्र ሁምቦልት የተመሰረተበት ሀሳብ ነው ዋናው ። ማንኛቸውም ሰው ዩኒቨርሲቲ ገብቶ መማር አለበት በሚለው መርሆ የተመሰረተ ዩኒቨርሲቲ ነው እና ይሄ ነው ልዩ የሚያደርገው እና ከዚያ የወጡት ሰዎችም የሰሩት ታሪክ በዓለም ታሪክ ላይ በዓለም የተለያዩ ግኝቶች ላይ ያደረጉት ተሳትፎ በጣም ትልቅ ነው። በጀርመን የደረጃ መዳቢ መዘርዝር ዋነኛ ተብለው ከተቀመጡት አስር ከፍተኛ ተቋማት ማለት ዩኒቨርሲቲዎች መካከል አንዱ ስለሆነው ስለ ሁንቦልት ዩኒቨርሲቲ ያጫወቱን ዶክተር ጸጋይ ደግነህ ነበሩ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ዶክተር ጸጋይ ደግነህ በርሊን ከሚገኘው ከሁንቦልት ዩኒቨርሲቲ በኢኮኖሚክስ የዶክትሬት ድግሪያቸውን፣ በቢዝነስ አድሚኒስትሬሽን ማለት በንግድ አስተዳደር ዘርፍ የማስትሬት ድግሪያቸውን አግኝተዋል። በዚሁ ዩኒቨርሲቲ ውስጥ በንግድ ትምህርት ዘርፍ አስተማሪ ሆነውም አገልግለዋል። በ1899 ዓ.ም የዛሬ 208 ዓመት በፐርሺያው ንጉስ ሳልሳዊ ፍሬድሪክ ቪልሃም ዘመን የሁምቦልት ከፍተኛ ትምህርት ተቋም ለመቋቋም የበቃው በቪልሄልም ፎን ሁምቦልት ከፍተኛ አነሳሽነት ነበረ። ቪልሄልም ፎን ሁምቦልት በጀርመን ትምህርትን ወደ ዘመናዊነት የለወጡ ዛሬ ጀርመን ውስጥ ለሚታየው የትምህርት ስርዓት የመሰረት ድንጋይ ያኖሩ የቋንቋ ምሁር፣ ፈላስፋ ደራሲና ብሎም በአምባሳደርነት ያገለግሉ መሆናቸው ይነገርላቸዋል። በጀርመን ታሪክ ከፍተኛ ስፍራ የሚሰጣቸው ምሁር ባለፈው ሐሙስ 250ኛ የትውልድ ቀናቸው ታስቦላቸዋል። በዕለቱ ዝግጅታችን የጀርመናዊውን ምሁር የቪልሄልም ፎን ሁምቦልትን ታሪክ እያየን በበርሊን ባቋቋሙት በሁምቦልት ዩኒቨርሲቲ ትምህርታቸውን ያጠናቀቁ ኢትዮጵያውያንን በእንግድነት ይዘናል። መልካም ቆይታ። ጀርመናውያን ባለፈው ሳምንት ውስጥ የቬልሄልም ፎን ሁምቦልት 250ኛ የልደት ቀንን ሲያስታውሱና ታሪኩን ሲዘክሩ፣ ዛሬ ቬልሄልም ቢኖር ኖሮ ከሱ ሌላ የትምህርት ሚኒስትር የሚመኝ ባል ነበር ነው ያሉት። በቆርቆሮሳውያኑ 1779 ዓ ም በርሊን አቅራቢያ በሚገኘው ፖስት ዳም ውስጥ የተወለዱት ቬልሄልም ፎን ሁምቦልት በዚያን ዘመን የነበረው የፕሬሽያ ንጉሥ አገልጋይ ልጅ ነበሩ። ቬልሄም በቀድሞውና በአዲሱ ዓለም ይነገሩ የነበሩ ዋነኛ የተባሉ ቋንቋዎችን ይናገሩ ነበር። በ18ኛው ክፍለ ዘመን በአውሮጳ ዋነኛ በተባሉ ማዕከሎች ማለትም በፓሪስ፣ ለንደን ሮምና የፕሬሽያ መዲና ይባል በነበረው በርሊን እንደኖሩ ታሪካቸው ያሳያል። ቬልሄም ፎን ሆምቦልት ለጀርመን ብቻ ሳይሆን ለዓለም ትምህርት ስርዓት መሰረት የጣሉ በተለይ ደግሞ ከፍተኛ ተቋማት በመንግስት ስር እንዳይተዳደሩ ያደረጉም እንደሆነ ይነገርላቸዋል። በበርሊኑ ሁምቦልት ዩኒቨርሲቲ የቀድሞ ምስራቅ ጀርመን ከነበረበት ጊዜ ጀምሮ በርካታ ኢትዮጵያውያን ትምህርታቸውን ተከታትለዋል። እንደረዳት መምህርም ለተወሰኑ ጊዜያት በዚሁ ተቋም ውስጥ ያገለገሉ ኢትዮጵያውያን ጥቂት አይደሉም። በበርሊን ነዋሪ የሆኑት አቶ መስፍን አማረ በሁምቦልት ዩኒቨርሲቲ በፋይናንስ ኢኮኖሚ የማስትሬት ድግሪያቸውን ተቀብለዋል። የተቋሙንም የትምህርት ስርዓት አድናቂ ናቸው። አቶ መስፍን ስለ ጀርመናዊው ቪልሄልም ፎን ሁምቦልት ታሪክ ጠንቅቀውም ያውቃሉ። ቪልሄልም ፎን ሁምቦልት ለእኔ እንግዲህ በሁለት ደረጃ ነው የማየው። በአንደኛ ደረጃ ለአሁኑ የጀርመን የትምህርት ሲስተም ማለትም አሁን አሁን ያለው እንደምታውቂው ከአንደኛ እስከ አስረኛ ክፍል ከዛ እንደገና እስከ ማትሪክ ከዛ እንደገና ዩኒቨርሲቲ ተብሎ ለሶስት ተከፍሎ ያለውን የትምህርት ሲስተም መሰረት የጣለው እሱ ነው። እሱ የበዛን ዘመን በአስራ ስምንተኛው መቶ ክፍለ ዘመን መጀመሪያ ላይ ማለት ነው እና ይሄ ለጀርመን የትምህርት ሲስተም አንድ መሰረት መጣሉ አንዱ የማየው ክፍል ሲሆን ሁለተኛው ክፍል ደግሞ በተለይ አሁን ላለው ለዩኒቨርሲቲዎች ደረጃ ላለ ነጻነት ዋናውን መሰረት የጣለው እሱ ነው። ማለትም በአንደኛ ዩኒቨርሲቲ ዝም ብሎ የቲዎሪ መማሪያ ብቻ ሳይሆን ቲዎሪውንና ምርምርን አንድ አድርጎ በአንድ ዩኒቨርሲቲ ውስጥ ሁለቱ እንዲካሄዱ ሀሳብ አቅርቦ ይህንን እንዲደረግ ያደረገ ሰው ነው። እንዲሁም ደግሞ ዩኒቨርሲቲ ነጻነት እንዲኖራት ከመንግስትም ራሱ ሳይቀር ነጻ እንድትሆን ጥገኛ እንዳትሆን የሚል አመለካከት የነበረው ሰው ነው። ከዛ ተነስቶ ነው እንግዲህ ቶ ብዙ የምዕራብ ሀገር ዩኒቨርሲቲዎች ይህንን በመቀበል እነሱም ተግባራዊ አድርገውታል። በብዙ ሀገሮች አሁንም ያለ ይህ ነው። ዩኒቨርሲቲዎች ራሳቸው ነጻነት እንዲኖራቸውና በነጻ ምርምራቸውን እንዲያካሂዱ በመንግስት ደግሞ ትልቅ ተጽዕኖ እንዳይደረግባቸው የመጣው ከዛ የተነሳ ነው። ስለዚህ በተለይ በትምህርት በ በታችኛውም ሆነ በከፍተኛ ትምህርት ትልቅ መሰረት የጣለ ሰው ነው። ለዚህ ቻለም ብዬ ነው የማስበው። ለጀርመን ብቻ ሳይሆን ጀርመኖቹ የአሁኑ ዘመኖቹ ጀርመኖች ሁምቦልትን እንዴት ነው የሚያዩት? እንዴት ይቀበሉታል? በተራው ሰው ዘንድ ማንም ዞር ብሎ የሚያዩ የለም፣ የሚያቆም ላይኖር ይችላል። ነገር ግን በተማሩት ሰዎች ዘንድ የትምህርት ነክን ነገሮች የሚያውቁ ሰዎች፣ ፕሮፌሰሮች ምናምን አካባቢ ሁምቦልድ መሰረት የጣለ ሰው ስለሆነ በጣም ያከብሩታል። ምክንያቱም በተለይ ምርምር ውስጥ የሚሰሩ ሰዎች በመንግስት ተጽዕኖ እንዳይኖርባቸው በፖለቲካ ተጽዕኖ እንዳይኖርባቸው ራሳቸውን ችለው በነጻነት የሚሰሩበትን መሰረት ስለጣለላቸው በጣም ይወዱታል ያከብሩታል። ግን እለታዊ ኑሯቸው ውስጥ ሁምቦልድ የሚጫወተው ሚና አነስተኛ ነው። ከሶስት አስርት ዓመታት በላይ በበርሊን ነዋሪ የሆነው ጋዜጠኛ ይልማ ሀይለ ሚካኤል ሁምቦልት ዩኒቨርሲቲ አቅራቢያ ነዋሪ ነው። ይልማ እንደሚለው ቪልሄልም ፎን ሆምቦልት በተለይ ወጣቱን በእውቀት ኮትኮቶ ማሳደግ በሚለው ጽንሰ ሀሳብ ላይ ከፍተኛ አስተዋጽኦ እያደረጉ ምሁር ሲል ይገልጻቸዋል። ቪልሄልም ፎን ሁምቦልት ወጣቶችን ኮትኮቶ ማሳደግ በሚለው ደረጃ ላይ ትልቅ ሚና የተጫወተ ሰው ነው። ይህ ታሪኩ ከሁለት ነገሮች ጋር በጥብቅ የተሳሰረ ነው። አንደኛው እዚህ እንደ ትልቁ እሴት የሚታየው ነጻ ትምህርት ለነጻ ዜጋ የሚለው የቪልሄልም ፎን ሁምቦልት መሰረታዊ ሀሳብ ነው። የነጻ ትምህርት ለነጻ ዜጋ ማለት የአንድ ተማሪ የዘር ግንዱ ሳይታይ ማለት ከድሀ ቤተሰብ ይሁን ወይም ከባለጸጋ፣ ወይ ከባለ አባት ወይም ከመሳፍንት እንደዚህ ነበር የድሮ ዘመን ሰዎች ሳይባል፣ ሁሉም ወጣት ትውልድ ነጻ ትምህርት እና የከፍተኛ ትምህርት እድል ተሰጥቶት ተኮትኩቶ ቢያድግ ለሀገሪቱና ለሕዝቡ ጠቃሚ ይሆናል የሚለው ይህ አንደኛው ሀሳብ ነው። ሁለተኛው ትምህርት ቤቶችና የዩኒቨርስቲ ቅጥር ግቢዎች ማንኛውም ደግሞ የምርምር ጣቢያዎችም ከመንግስትና ከፖለቲካ ቁጥጥር ነጻ ሆነው አስተማሪዎችም ሆኑ ተማሪዎች፣ የተለያዩ ምርመራ ጣቢያዎችም ሆኑ ያንን የሚያራመዱ አላንዳች ተጽዕኖ በነጻ ሀሳባቸውን፣ አስተያየታቸውን፣ ምርምራቸውንና የምርምር ውጤታቸውንም እንዲያካሄዱ የሚል ነው። ይሄኛውን በእንግሊዝ ሀገር ቀደም ሲል የሚታይ የነበረ ነው ግን ቪልሄልም ፎን ሁምቦልት ይሄንን ሀሳብ በተለይ ደግሞ ከፈረንሳይ አብዮት በኋላ የወሰደውና ያስፋፋው ይሄ መሆን አለበትም ብሎ ያስቀመጠ ነው። ነገር ግን ይህ ሀሳባቸው በመጨረሻው ላይ የጀርመኑ ንጉሥ እና የበዛ አካባቢ የነበሩት መሳፍንቶቹም ብዙዎቹ ነገሮች ሳይቀበሉ ቀርተው ሰውየው ከነበሩበት የጀርመን የትምህርት አሰጣጥን ሪፎርም ማድረግ ማሻሻል ከሚለው ሀሳባቸው ከዛም ቦታ ለቀው ወደ ዲፕሎማቲክ ስራ ላይ ተሰማርተዋል። ግን ይልማ ቪልሄልም ፎን ሁምቦልት ማን ናቸው ብለን ብንጠይቅ ማን ናቸው ብለን ልንገልጻቸው እንችላለን። ቪልሄልም ፎን ሁምቦልት በአንቲክ የግሪክ ታሪክ ላይ የተመሰረተ የነጻነትና የነጻ ሰውን ሙሉ መብት አስፈላጊነት ፊት ለፊት ያራምድ ያካሄድ የነበረ ሰው ነው። ሊበራል አስተሳሰብ ማለት በእኛ ሲተርጎም ለዘብተኛ ይባላል። ይህ እንኳን ቀጥተኛ ትርጉም አይደለም። ማለት የሀይማኖት እኩልነት፣ በአይሁዶች እና በጀርመን መካከል ያለው ልዩነት በተለይም ሀይማኖትን አስመልክቶ እንደዚሁም በወንድና በሴት መካከል ያለው የእኩልነት መንብት ጥያቄ በቃላት ደረጃ ብቻ ሳይሆን በገዛ ህይወት ዘመናቸውም ከባለቤታቸው ጋር አብረው በመኖር በስራ ትርጉሞት ያሳዩ ሰው ናቸው። በዚህ እንግዲህ እኚህ ሰውዬ የጀርመንን ሊበራል አስተሳሰብ ያስፋፉ ናቸው የሚባሉ ነው። የሚገርመው ቪልሄልም ፎን ሁምቦልት ራሱ የዩኒቨርሲቲን የጨረሰ ሳይሆን አራት የሴሜስተር ወይም ለሁለት ዓመት ትምህርቱን ተከታትሎ ከዛ ወጥቶ፣ ግን አንድ ሰው የራሱን አስተሳሰብ እና የራሱን እውቀት ለማስፋፋት ራሱ አንድ ጊዜ ብቻ ሳይሆን እድሜ ልኩን በመማር፣ በማየት፣ በማንበብ ነው በሚል ፍልስፍ ስለተያዙ ራሳቸው ከዛ ተነስተው ያገኟቸውና የሰበሰቧቸው እውቀት ናቸው። አባትየው ለሁለቱ ወንድማማቾች አሌክሳንደር ፎን ሁምቦልት የሚባለው ታናሽ ወንድሙር ጋር አንድ ላይ የቤት አስተማሪ አድርገው፣ በዛን ጊዜ እንደዚህ ነበር የሚደረገው። ከጥንትም አንቲክም ከሮምም የምናውቀው ነው። የቤት አስተማሪዎች ተቀጥረውላቸው ትምህርታቸውን የተማሩ ሰዎች ናቸው። የቪልሄልም ፎን ሁምቦልት የሁለት ዓመት ታናሽ ወንድም አሌክሳንደር ፎን ሁምቦልት በተለያዩ የዓለም ሀገራት በመጓዝና በመዘዋወር በሳይንስ፣ በፊዚክስ፣ በስነ ህይወት፣ ስነ አራዊት የውቅያኖስና የየብስ የአየር ንብረት፣ እንዲሁም ስነ ፈለግ ጥናት በማድረጋቸው ይታወቃሉ። ሁለቱ ወንድማማቾች ጀርመናውያን ምሁራን ተነጣጥለው እንደማይታወሱ አቶ መስፍን አማራት ተናግረዋል። እኔ እንግዲህ እኔ ሁለቱን ሁሉ ጊዜ አብሬንም ማስታያቸው ወንድምየውን እና እሱን ሁለቱን እና በጣም ምሁር ቤተሰብ እንደነበሩ በጣም ከአእምሯቸው፣ ከሌሎች ሁሉ የበለጠ በጣም በእውቀት የበሰሉ እንደነበሩ የዩኒቨርሲቲ ትምህርታቸውን በአጭር ጊዜ ውስጥ እንደጨረሱ ነው የሚነገርላቸው። ዊልህምን በሚመለከት አንዱ የሚደነቅበት ነገር ምንድን ነበር? በተለይ በዛን ሰዓት እንግዲህ ምርምሮች ነበሩ፣ ምርምር ጥናቶች የሚያካሂዱ የተለያዩ ኢንስቲትዩቶችም ነበሩ። እነዛን ሁሉ በአንድ ላይ ሰብስቦ በአንድ ጥላ ስር ማድረግ ይገባል፣ ጥሩ ነው እያለ ከሚሰብኩ ሰዎች መካከል አንዱ ዋናው እሱ ነበር እና ልክ ትምህርትንና ምርምርን አንድ ላይ እንዳደረገው ሁሉ የተለያዩ ምርምሮችን፣ የተለያዩ አርእስቶችን በአንድ ላይ አሁን ዛሬ ዩኒቨርሲቲ እንደሚባለው ማለት ነው። የተለያዩ ትምህርቶችን የሚካሄዱበት ምርምሮች የሚካሄዱበትን የፈጠረው አንዱ እሱ ያን ሲጀመርም ማለት ነው። እና ከዛም አንጻር ነው አሁን ለምሳሌ ያህል በርሊን ከተማ ውስጥ ተስታዎች እንደሆን ሆምቦልድ ፎረም የሚባል የተቋቋመ አለ። እና በሱ ስም ማለት ነው የተቋቋሙ ምንድን ነው የተለያዩ በዓለም ላይ ያሉ የዓለምን ታሪክ የሚገልጹ ስነ ጥበባትን በሚመለከት በተለያዩ ሙዚየም ውስጥ ውስጥ ያሉትን እቃዎች ሰብስቦ ባንድ ህንፃ ውስጥ ለማድረግ ነው ስራውን የጀምረው፣ እየሰሩት ያለው ይሄ ከቪልሄልም ፎን ሁምቦልድ አስተሳሰብ ጋር ነገሮችን አጣምሮ ባንድ ላይ ማካሄድ ከሚለው አስተሳሰብ ጋር የተያያዘ ነው። እና ይሄ አንዱ የሚታወቅበት ጉዳይ ነው። አሁን ያን አስታዋሽ እንደሆነ የፊዚክስ ጥናት አለ፣ የኬሚስትሪ ጥናት የምን እየተባለ የተለያየ ቦታ ተበታት ነው ያሉትን በዩኒቨርሲቲ ውስጥ ባንድ ላይ እንደተሰበሰባቸው ሁሉ አሁን እነዚህ ባህላዊ ነገሮችን የስነ ጽሁፍን የዓለም ታሪካትንም አንድ ላይ ሰብስቦ ባንድ ህንጻ ውስጥ በአንድ ሙዚየም ውስጥ ለማድረግ አሁን በዚህ ዘመን ማለት ነው በዚህ አመት ጥረት እያደረጉ ያሉት የሁምቦልድ ፎረም የሚባለው ማለት ነው። ቪልሄም ፎን ሁምቦልት ባቋቋሙት በበርሊኑ ዩኒቨርሲቲ የተማሩትና እንዲሁም በረዳት አስተማሪነት ያገለገሉት ዶክተር ጸጋዬ ደግነህ በዩኒቨርስቲው ታላላቅ ምሁራን እንደወጡም ተናግረዋል። ማንኛቸውም ሰው ዩኒቨርሲቲ ገብቶ መማር አለበት በሚለው መርሆ የተመሰረተ ዩኒቨርስቲ ነው እና ይሄ ነው ልዩ የሚያደርገው እና ከዚያ የወጡት ሰዎችም የሰሩት ታሪክ በአለም ታሪክ ላይ፣ በአለም የተለያዩ ግኝቶች ላይ ያደረጉት ተሳትፎ በጣም ትልቅ ነው። ሁምቦልት ዩኒቨርሲቲ ራሱ መጀመሪያው ትልቁ ህንጻ አለ። ያው ፖለቲካ፣ የአለም ጦርነት ጊዜ እንትን ተበላሽቶ ነበር እንደገና ታድሶ ነው እና የኤች ሁምቦልት የኤች ቅርጽ ነው ያለው እና እዛ በምትገቢበት ሰአት በጣም ትልቅ ህንፃ ነው እና የሆነ ስሜት ነው የሚፈጥርብሽ። ውስጡ ስትገቢ እና እዛ ላይ የካርል ማርክስ ጽሁፍ ጥቅስ አለ እዛ ላይ እና እስከማስታውሰው ድረስ ምንድን ነው ያለው ፈላስፎች አለምን በተለያየ መልኩ ገልጸዋታል፣ ዋናው ግን አለምን መቀየሩ ላይ ነው የሚል ዋናው። ስትገቢ ህንጻ ውስጥ እሱ ነው ያለው ውጩን፣ ውስጡ ስታዩ ትልልቅ ሀውልቶች አሉ እና የሆነ ስሜት ይፈጥርብሻል። እና ይሄ ዩኒቨርሲቲ ደግሞ እንግዲህ ያው ብዙ ሰዎችን አፍርተዋል። እኔም እዛ ነው የተማርኩትኝ እና ብዙ ኢትዮጵያኖች የተማሩበት ነው። ወደ ትልልቅ ሰዎችንም ካየን እንግዲህ ቢስማርክ አልኩኝ የተማረው እዛ ነው። ፍሪድሪክ ኤንግልስ፣ ካርል ማርክስ እነዚህን የመሳሰሉ ሰዎች የተማሩት እዛ ነው። አልበርት አንስታይን እዛ ነው ሁለተኛ ፒኤችዲውን ጽሁፍ ያቀረበው። ገጣሚዎች እንድና ሀይነሪሽ ሀይነ፣ ቴዎዶር ሆይስ ከሁለተኛ ዓለም ጦርነት በኋላ የመጀመሪያው የጀርመን ፕሬዚዳንት የነበረው እዛ ነው የተማረው ፈላስፋዎች እንደ ካል ሊብክኒሽት አይነቶች እዛ ነው የተማሩ። ብዙ የኦሎምፒክ አሸናፊዎች፣ ብዙ ብዙ ታላላቅ ታሪክ ላይ ታላላቅ ስፍራዎች የሰጣቸው ሰዎች አሉ፣ እዛ ነው የተማሩት። ወደ ሀያ ዘጠኝ የሚቆጠር የኖቤል ተሸላሚዎች ከሁምቦልት ዩኒቨርሲቲ ነው የወጡት። እንግዲህ በቀድሞ ጊዜ ከሁለተኛ ዓለም ጦርነት በኋላ ማለት ጀርመን በምስራቅና በምዕራብ ከተከፈለች በኋላ ህምቦልት ዩኒቨርሲቲ እንግዲህ በምስራቅ ጀርመን ውስጥ በርሊን ውስጥ ነበር የሚገኘው። አዎ እንግዲህ በእኛ ጊዜ ማለት ነው፣ እኛ ተማሪ እያለን ወደ ሀያ ሺህ ምናምን እንኖራለን የነበር ነው። እንግዲህ አሁን የዛ ጥፍ ነው፣ አርባ ሺህ በላይ ነው አሁን ያለው ተማሪ እና ያ የሚገኘው ምስራቅ ይባል የነበረው ነው። ሁምቦልት የራሱ ስሙን እንዳያዘ መቆየት ችሏል። የተለያየ አንዳንድ ጊዜ የበርሊን ዩኒቨርሲቲ እየተባለ የሚጠራ ነበር እና ግን ያው ሁምቦልት በሚለው ስሙ ቀጥሏል። እና በዛን ጊዜም በምስራቅ በነበረበት ሰዓት በተለይም ከደቡብ አሜሪካ፣ ከአፍሪካ፣ ከኤዥያ ሀገሮች ጋር ከመካከለኛ አውሮፓ ሀገሮች ጋር ጥብቅ ግንኙነት ነበረው። ብዙት የጂዲአር ጊዜ የነበረው ያሁን ቻሪቴ የሚባል አሁን እንዲያውም አሁንም በጀርመን ትልቁ የሕክምና ሆስፒታል ማለት ነው። በጣም በጣም ትልልቅ ሪሰርች የሚደረግበት ቦታ ነው። እሱ የዩኒቨርሲቲው ሆስፒታል ነው። ብዙ የፈጠራ ስራዎች የሚሰሩበት ሮበርት ኮህ አይነቶች ይሄ የሳምባ ነቀርሳን የኮሌራን ቫይረሶች ያገኙበት ሰዎች የነበሩበት ነው እና ይሄ የሁምቦልት በጀርመን የትምህርት የዩኒቨርሲቲዎች ራንኪንግ ደረጃ ምደባ ውስጥም አሁን ከቶፕ ከሚባሉት ሀያ ዩኒቨርሲቲዎች ውስጥ አንዱ ነው። በጀርመን ለሚታየው ለዛሬው ዘመናዊ ትምህርት አሰጣጥ መዋቅር ትልቅ መሰረት የጣሉት ጀርመናዊው ቬልሄልም ፎን ሁምቦልት ትተው ባለፉት ቅርስ ሲታወሱ ይኖራሉ። ቬልሄልም የዩኒቨርሲቲ ትምህርታቸውን ባያጠናቀቁም በርሊን ከተማ ከሁለት መቶ ዓመት በፊት የመሰረቱት ሁምቦልት ዩኒቨርሲቲ ኢትዮጵያውያንን ጨምሮ በሚሊዮኖች የሚቆጠሩ ዜጎች ትምህርትን ቀስመዋል። ዩኒቨርስቲው በዓለም ታዋቂ የሚባሉ ምሁራንን አፍርቷል። አድማጮች፣ በዚሁ የዕለቱን ዝግጅትን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።